ዩናይትድ ስቴትስ ከኢራን ጋር ወደሚደረገው የኒውክሌር ስምምነት በመመለሷ ስምምነቱን ውጤታማና በተሟላ መንገድ ተግባራዊ የሚደረግበትን መንገድ የመሻቱ ድርድር ቀጥሏል። ታዛቢዎች እንደሚሉት ኢራን በምትኩ ካሽ መደመዳት የአሜሪካው ማዕቀብ ጨርሶ መገላገል የምትፈልግ እንኳን ቢሆን በመካከለኛው ምሥራቅ ያለው የኒውክሌር መስፋፋት በቸልታ ሊታይ የሚገባው ሳይሆን መፈታት ያለበት ጉዳይ ነው። ይሁን እንጂ የቪኦኤ ዘጋቢ ዴል ጋብላክ ከአማን እንደ እንደዘገበው ከሆነ በክልሉ በስፋት ተሰራጭተው የሚገኙት በኢራን የሚደገፉ የሺያ ሚሊሻዎችና ሚሳይሎች ጉዳይም እልባት ማግኘት ያለበት መሆኑን ተንታኞች ያሳስባሉ። የጋልቫክን ዘገባ ደረጀ ደስታ እንደሚከተለው ያቀርበዋል። ዴቪድ ሸንከር በዋሽንግተን የቅርብ ምስራቅ ፖሊሲ ተቋም ተመራማሪ ሲሆኑ በትራምፕ አስተዳደር ደግሞ የመካከለኛው ምስራቅ ፖሊሲ አማካሪ ነበሩ። እሳቸውና ሌሎች ታዛቢዎች እንደሚሉት ኢራን ከተጣሉባት ማዕቀቦች ለመገላገል እጅግ በጣም ትፈልጋለች። ወደ ኒውክሌር ስምምነቱ ከመመለስ በፊትም በቅድሚያ ሁሉም ማዕቀቦች እንዲነሱም ትጠይቃለች። ይሁን እንጂ ሼንከር ድርድሩንም ሆነ የኢራንን እኩይ ባህሪና በወኪሎቿም አማካይነት በክልሉ ከምታካሂደው ያልተገባ ድርጊት እንድትቆጠብ ለማድረግ ዩናይትድ ስቴትስ ይህን አጋጣሚ መጠቀም አለባት ይላሉ። እንዲህ ብለዋል። If enough ከማዕቀቦቹ በቂ ሆኖ ክፍል ቢነሳ ለኢራናውያኑ በሌሎች ዋና ዋና ጉዳዮች እንዲነጋገሩ የማያስችላቸው ምንም ምክንያት አይኖርም። እነሱም ሚሳኤሎችንና መካከለኛውን ምስራቅ በማተራመስ ላይ የሚገኙትን በኢራን የሚደገፉ የሺያ ሚሊሻዎችን የሚመለከቱ ናቸው። ከኢራቅ አንስቶ እስከ የመን ከዚያም እስከ ሱሪያ፣ ሊባኖስ ድረስ ኢራን የምታደርገው ነገር ድርድሩን አስመልክቶ አሸናፊ ሆና ለመውጣት በባይደን አስተዳደር ላይ የሚደረገው ግፊት እንዲጨምር ዘመቻ ማካሄድ ነው። ሸንከር አያይዘውም በቅርቡ ኢራቅ ውስጥ በአሜሪካ ወታደራዊ የጦር ሰፈር ላይ የተቃጣውንም ሙከራና እንዲሁም የመን ውስጥ በሚገኙት የሁቲ አማጽያን አማካኝነት ወደ ሳውዲ አረቢያ የሚደረገውን የድሮን ጥቃት ጠቅሰዋል። ምንም እንኳ የባይደን አስተዳደር ሁቲዎችን ከተፈረጁበት የሽብርተኝነት ቡድን ዝርዝር ውስጥ ነጻ ቢያወጣቸውም የኢራን ፈጣን ጀልባዎች በባህረ ሰላጤው በሚገኙት የአሜሪካ ባህር ኃይል መርከቦችን መተናኮላቸውን ቀጥለዋል። ይሁን እንጂ የዓለም አቀፉ የፋይናንሻል ታይምስ ኤዲተር ዴቪድ ጋርድነር በአንድ የኮሎምቢያ ዩኒቨርሲቲ ዓለም አቀፍ ተቋም መድረክ ላይ እንደተናገሩት እሳቸው እየተመለከቱት ያሉት በማዕቀቡ የተሽመደመደችውን ደካማዋን ኢራንን ነው፣ በክልሉ እንደ ልቧ ማወክ አለመቻለዋንና ባለፈው ዓመትም የወታደራዊ ስትራቴጂስት መኮንኗ ጀኔራል ቃሲም ሶሌማኒ በአሜሪካ የአየር ኃይል ጥቃት የተገደሉባት መሆኑን ነው። ዴቪድ እንደሚሉት ኢራቅ፣ ሶሪያና ሊባኖስ የወደቁ መንግስታት እንጂ አቅም ያላቸው ኃይለኞች አይደሉም። ኢራን ከሶሌይማኒ ሞት በኋላ ሁኔታዎችን ለማስተካከል እየታገለች ነው። በሚሊሻና በሚሳኤሎች ብቻ ትክክለኛውን አቅምና ኃይለኝነት መገንባት አይቻልም። ስለዚህ ማዕቀቦቹ እንዲነሱ መጣጣር እጅግ በጣም አስፈላጊ ናቸው። ስለተገደሉት የኢራን ጄኔራልም ዴቪድ እንዲህ ብለዋል። ራ የሱሌማኒ መገደል የተለያዩ ቡድኖችን ወደ አንድነት ለማምጣት ትልቅ እንቅፋት ፈጥረዋል። ወታደራዊ ጀኔራል የነበሩት ሱሌማኒን የሚተካ አንድም ሰው አልተገኘም። እሳቸው አረብኛ ይናገራሉ። ከኩርዶች ጋር ብቻ ሳይሆን ከሱኒዎች የአረብ መሪዎችም ጋር የግንኙነት ድልድይ ፈጥረው ነበረ። እሳቸው ድንገተኛ ሞት በመዋቅሩ ደካማ መሆንን አመላክቷል። ይህም ሆኖ ግን የለንደኑ ዓለም አቀፍ የስትራቴጂክ ጥናት ተቋም እንደሚለው የቅርብ ጊዜ የሳተላይት ምስሎች እንደሚያሳዩት በደቡባዊ የኢራን ግዛት ውስጥ የተተከሉት ሰባት አዳዲስ ሚሳይሎች ለሳውዲ አረቢያና ባህሬን ውስጥ ለሚገኙ ወታደራዊ የአየር ኃይል ማረፊያዎች ትልቅ አደጋ ደቅነዋል። ሌሎች በኢራን የሚደገፉ ሚሊሻዎችም ኢራቅና ሶሪያን በሚያገናኙት ስትራቴጂክ አካባቢዎች የእስላማዊ መንግስት ታጣቂዎች ሽንፈትን ተከትለው ለመጠናከር እየሞከሩ ነው።